The voice of America, <slaps> VOA Yeah, yeah, America Dems Radio Taviano. የአሜሪካ ድምፅ ራዲዮ በኢትዮጵያ ሰዓት አቆጣጠር በየሳምንቱ ቅዳሜ ከምሽ 3 ሰዓት እስከ 4 ሰዓት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ኦብስትራክሽን ኦፍ ጃስቲስ ይባላል። እዚህ አገር አንድ ሰው ተገቢ የሆነ ምርመራ በሚካሄድበት ጊዜ ያንን ምርመራ ለመጎተት ወይም ያንን ምርመራ ለማጨናገፍ ወይም ያንን ምርመራ ወደ ሌላ ቦታ እንዲሄድ ማድረግ ራሱ ትልቅ ችግር የሚያመጣ ነው። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ የፌዴራል ምርመራ ቢሮውን ዲሬክተር ጄምስ ኮሚን ከስልጣን ለማባረር የደረሱበት ውሳኔ ያስከተለውን ውዝግብና አንድምታ ለመገምገም ከተሰናዳ ቅንብር የተወሰደ ነው። አንዳንዶች የዩናይት ስቴትስን ዲሞክራሲ የተፈታተንና ህገ መንግስታዊ ቀውስ ሊያስከትል የሚችል ችግር እስከ ማለት የደረሱበትን ይህን የፕሬዚዳንቱን እርምጃ የሚተነትኑልን በካሊፎርኒያ ስቴት ዩኒቨርሲቲ ሳን በርናንዲኖ የፖለቲካ ሳይንስ መምህርና የህግ ባለሙያው ፕሮፌሰር አለማየሁ ገብረ ማርያም ናቸው። ሙሉ ዝግጅቱ ዜናውን ተከትሎ ይቀርባል። ቅዳሜ ግንቦት አምስት ሁለት ሺ ዘጠኝ ዓመተ ምህረት ጤና ይስጥልኝ። እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ከቴክኒክ አቀናባሪ የንጉሡ ታምሬ ጋር አስተናጋጃችሁ አሉላ ከበደ ነኝ። እስከ ምሽቱ አራት ሰዓት በመስተንግዶ አብሬያቸው አመሻለሁ። አሁን የሰዓቱ የዓለም ዜና ይቀድማል። መልካም ምሽት። ጤና ይስጥልን። ክቡራትና ክቡራን አድማጮች እንደምናመሻችው። ዜናውን የማሰማችሁ ሰሎሞን አባተነኝ ቴክኒሻኑ ከርቲስ ባይንም በስቱዲዮ መሳሪያዎች ላይ አብሮ ይገኛል። ማዕከላዊ ሶማሊያ ውስጥ በጎሳዎች መካከል ዛሬ በተካሄደ ውጊያ ቢያንስ ስድስት ሰው ተገድሎ ዘጠኝ መቁሰላቸውን የጋልጋዶ ክልል ገዢ ለቪኦኤ አስታወቁ። አገረ ገዢው ሙሐመድ አሊ ኢልሚ እንዳሉት ከክልሉ ዋና ከተማ ዱሳ ማሬ በ45 ኪሎ ሜትር ርቀት ላይ የኤርና ድዱብሌ ጎሳዎች ግጭት የተነሳው በአካባቢው በበረታው ድርቅ ወቅት ሰሞኑን በጣለ አነስተኛ ዝናብ የተገኘን ውሃ ለመቀራመት ሲንቀሳቀሱ ነው። በጎሳዎቹ መካከል ከዚህ በፊትም ከመሬት ይዞታና ከግጦሽ መሬት ጋር የተያያዙ ቁርሾዎች እንደነበሩ ተገልጿል። ምንም እንኳ ግጭቱ ለጊዜው ረገብ ቢልም ለሌላ ውጊያ እየተዘጋጁ በመሆናቸው ጎሳዎቹ ጉዳቱ ሊጨምር እንደሚችል አገረገዥው አክለው አሳስበዋል። እንዲሁም በግጭቶች በተዋጠችውና ሁለገብ በሆነ የውጭ እርዳታ ላይ ተመርኩዛ ያለችው ሶማሊያ ዘንድሮ በሚታየው ብርቱ ድርቅ ምክንያት የከፋ ቸነፈር ሳይደርስባት እንደማይቀር እየተሰጋ ነው። የሶሪያ ጦር ምስራቅ አሌፖ ውስጥ በእስላማዊ መንግሥት ቡድን ተይዞ የቆየ አንድ የአየር ኃይል መደብ ዛሬ አስለቅቆ ያዘ። ጃራ የአየር ኃይል መደብን ለመያዝ ወታደሮቹ ለብዙ ወራት የዘለቀ ጦርነት ሲያካሂዱ ቆይተዋል። የእስላማዊ መንግስት ቡድን ጂሃዲስቶች አካባቢውን ሙሉ በሙሉ ለቀው ቢወጡም የመንግስቱ ጦር ግን በአካባቢው የማጽዳት ዘመቻ እያካሄደ በመሆኑ እዚህም እዚያም ተኩሶች እያጋጠሙት መሆኑን እንግሊዝ የሚገኘው የሶሪያ ሰብአዊ መብቶች ቃፊር የሚባለው ቡድን ዳይሬክተር ራሚ አብደልራህማን ለቪኦኤ ገልጸዋል። ሁኔታዎች ከተመቻቹ ከዩናይትድ ስቴትስ ጋር ለመነጋገር ፒዮንግያንግ ዝግጁ ናት ሲሉ የሰሜን ኮሪያ የውጭ ጉዳይ ሚኒስቴር የዩናይትድ ስቴትስ ጉዳዮች መምሪያ ዳይሬክተር ማስታወቃቸውን የሀገሪቱ የዜና ወኪል ዮንሃፕ አስታወቀ። ዳይሬክተሯ ቾን ሶሁይ መግለጫውን የሰጡት ኖርዌይ ካደረጉት ቆይታ በኋላ ወደ ሀገራቸው ሲመለሱ ቤጂንግ ከዓለም አቀፍ አይሮፕላን ጣቢያ ላይ ነው። ቾሶን ሁይ በኦስሎ ቆይታቸው ከዩናይትድ ስቴትስ ምሁራንና የአሜሪካ የቀድሞ ባለሥልጣናት ጋር ተገናኝተው መክረዋል። የዩናይትድ ስቴትስ ባለሥልጣናት በሰሜን ኮሪያዊቱ ዳይሬክተር መግለጫ ላይ እስካሁን የተናገሩት የለም። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የመጀመሪያ የከፍተኛ ትምህርት ተቋም የማስመረቂያ ንግግራቸውን ዛሬ በቨርጂኒያ ሊበርቲ ዩኒቨርሲቲ ሰጥተዋል። በአሜሪካ እጅግ ግዙፍ ሆኖ የሚባለው ሊንችበርግ ቨርጂኒያ የሚገኘው የዚህ ክርስቲያናዊ ዩኒቨርሲቲ ፕሬዚደንት ጄሪ ፋልዌል ጁኒየር ከቀደሙት የትራምፕ ደጋፊዎች አንዱ ሲሆኑ ከአሜሪካ ነጭ ወንጌላውያን መራጮች የ80 ከመቶውን ድምፅ እንዲያሸንፉ የረዱ ሰው መሆናቸው ይነገራል። ሊበርቲ ዩኒቨርሲቲ 18 ሺህ ተማሪዎቹን ሲያስመርቅ ነው ሚስተር ትራምፕ የፌዴራል ምርመራ ቢሮውን የቀድሞ ዳይሬክተር ጄምስ ኮሜን ካባረሩ ወዲህ የመጀመሪያ የሆነውን የተራዘመ ይፋ ንግግራቸውን በሕዝብ ፊት ያደረጉት። የካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ዛሬ ለሁለት ሕፃናት እረኞች የቅዱስነት ሲመጥ ሰጥተዋል። ዘጠኝና ሰባት ዓመት ዕድሜያቸው ላይ የነበሩት ስፓኛውያን ሕፃናት እረኞች ቅድስት ማርያምን ሦስት ጊዜ ማየታቸውን በ1909 ዓ ም ልክ የዛሬ መቶ ዓመት መሆኑ ነው ተናግረው ነበር። የቀድሞው የአዲስ አበባ ዩኒቨርሲቲ መምህር ለመብቶች መከበር ተሟጋች የፖለቲካና የማኅበራዊ ጉዳዮች ሀያሲው አቶ ፈቃደ ሸዋ ቀና አስከሬን ሽኝት ዛሬ ተከናውኗል። አቶ ፈቃደ ሸዋ ቀና ያረፉት ሲልቨር ስፕሪንግ ከተማ በሕክምና ሲረዱ ቆይተው በተወለዱ በ61 ዓመታቸው ባለፈው ማክሰኞ ነበር። ለአቶ ፈቃደ ሸዋ ቀና ጸሎተ ፍትሃት ዛሬ ረፋድ ላይ የተከናወነው ዋሽንግተን ዲሲ በምትገኘው ደብረ ምሕረት ቅድስት ማርያም ቤተ ክርስቲያን ሲሆን የአስከሬናቸው ሥርዓተ ቀብርም ሜሪላንድ ደልፋይ በሚገኘው ጆርጅ ዋሽንግተን መካነ መቃብር ቁጥሩ የበዛ ቤተሰብና ወዳጆቻቸው በተገኙበት ተፈጽመዋል። የዜናው ሰዓት አበቃ። ለቀሪ ዝግጅቶች ወደ አሉላ አልመለሳችሁ አድማጮች የምትከታተሉት በ19፣ 22ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ወደ ዕለቱ ቅንብር ነው የምንሻገረው። ትንታኔ በሰሞንኛ የዩናይት ስቴትስ ፖለቲካ ትኩሳት ዙሪያ ፕሬዚዳንት ዶናልድ ትራምፕ የፌዴራል ምርመራ ቢሮውን ዲሬክተር ጄምስ ኮሚን ከስልጣን ለማባረር የደረሱበት ውሳኔ የራሳቸውን የሪፐብሊካን ፓርቲ አንጋፋ አባላት ሳይቀር አስቆጥተዋል። ምክር ቤቱ ልዩ ነጻ የመርማሪ ኮሚቴ እንዲሰይምም ጥሪ ያቀረበዋሉ። በዚህ ሳቢያ የተነሳውን ውዝግብ አንዳንዶች የዩናይትድ ስቴትስን ዲሞክራሲ የተፈታተነና ሕገ መንግስታዊ ቀውስ ጭምር ሊያስከትል የሚችል ችግር እስከ ማለት ደርሰዋል። የዩናይት ስቴትሱ ፕሬዝዳንት ስልጣን በያዙ ከስድስት ወራት ባነሰ ጊዜ ውስጥ በከፍተኛ ኃላፊነት ላይ የተቀመጡ ሰዎችን ከሥራ ሲያባርሩ ኮሚን ጨምሮ ሶስት ደርሰዋል። ቀደም ሲል ተጠባባቂ አቃቤ ህጓንና የብሔራዊ ጸጥታ አማካሪያቸውን ማንሳታቸው ይታወቃል። ፕሬዚዳንቱ ያለበቂ ህጋዊ ማስረጃ ይህን መሰሉን እርምጃ ወስደው ይሆን? ከዚህ ቀደም ሀገሪቱ በተመሳሳይ ሁኔታ ውስጥ የገባችበት ጊዜስ ይኖራል? እንዴት ስተወጣችው? የተያዘው ምርመራ ውጤት ወደ ፕሬዝዳንቱ ወደ ራሳቸው ያመራ ይሆን የሚሉትን የመሳሰሉ ጥያቄዎች የሚያነሷቸውን ጨምሮ ከሆነ ስጣፈንታቸው ምን ሊሆን ይችላል የሚለውም ጥያቄ ይነሳል። በእነኚህ ጥያቄዎች ዙሪያ የፖለቲካ ሳይንስ መምህርና የህግ ባለሙያ መልስና ትንታኔ ይሰጣሉ። የፕሮግራሙ አዘጋጅና አቅራቢ ሰለሞን ክፍሌ ነው። የዘወትር ተባባሪያችን ፕሮፌሰር አለማየሁ ገብረ ማርያም ናቸው። የምሽቱ እንግዳ እዚህ በዩናይትድ ስቴትስ የካሊፎርኒያ ስቴት ዩኒቨርሲቲ ሳን ቤርናርዲኖ የፖለቲካ ሳይንስ መምህርና የሕግ ጠበቃ ናቸው። በቅድሚያ ላመስግን ፕሮፌሰር አለማየሁ። እኔም አመሰግናለሁ ሰለሞን፣ በየጊዜው የጋበዛቸው ሀሳቤን እንዳካፍላችሁ ስለምትጋብዙኝ በጣም ደስ ይለኛል። አመሰግናለሁ። እኛም ደስተኞች ነን። ለመሆኑ ሀገሪቱ ማለት ዩናይትድ ስቴትስ ከዚህ ቀደም በተመሳሳይ ችግር ውስጥ የገባችበት ታሪክ አለ? ከነበረስ እንዴት ተወጣችሁ? በዚህ ብንጀምር። እሺ እንግዲህ አሁን በትራምፕ አስተዳደር ላይ ትንሽ አጣብቅኝ የሆነ ችግርና ሁኔታ ላይ ነው ያሉ። በተለይም ራሱ ዋይት ሃውሱ ምናልባት ልምድም ካለመኖር፣ መካሪዎችም አማካሪዎቹም ምናልባት እውቀትም ልምምድም የላቸው። ብቻ ዋይት ሀውሱ ትልቅ ክርምስ ውስጥ ነው ያለው። እንግዲህ ከአሁን በፊት ያለው ከዚህ ጋር ተመሳሳይ ታሪካዊ ነገር ብለን የምንገምተው እኛ በአውሮፓውያን አቆጣጠር ወደ አስራ ዘጠኝ መቶ ሰባ ሶስት ላይ ዋተር ጌት የሚባል የስካንዳል ወይም ችግር ነበረ። ችግሩም የተነሳው ፕሬዚደንት ኒክሰን የዴሞክራቲክ ናሽናል ኮሚቲውን እዛ ዋተር ጌት የሚባል ህንጻ ውስጥ ሰብሮ ገብተው የመረጃ ለመሰብሰብ አንዳንድ ቴሌፎን የሚናገሩትን ለመቅዳት ህገወጥ የሆነ ወንጀለኛ የሆነ ነገር አዘው ወይንም የእሳቸው ሰራተኞች ይህንን ነገር አድርገው በእሳቸው ፍቃድ ማለት ነው። በዛ የተነሳ አንድ ስፔሻል ፕሮስኪተር ወይም ልዩ አቃቤ ህግ የሚባል ተሰይሞ ነበረ እና አቃቤ ህጉም አርችባልድ ኮክስ ይባል ነበረ እና የዚህ አይነት ተመሳሳይ የሆነ ችግር የመጣው ምንድን ነው? አርችባልድ ኮክስ ይሄ ምርመራ የሚደረግበት ጊዜ አንድ ዋይት ሀውስ ውስጥ የሚሰራ ሰራተኛ አሌክሳንደር በተርፊልድ የሚባል ለመርማሪዎቹ ዋይት ሀውስ ውስጥ እኮ እንደዚህ በሚስጥር የምንቀዳቸው ነገሮች ነበሩ ፕሬዚደንቱ ራሱ ማናቸውን ሰው ቢሮ ውስጥ በሚ በሚያነጋግርበት ጊዜ አንድ የምትነካ ነገር ነክቶ ያቺ ነገር ሁሉን ነገር ትቀዳለች እና ምርመራው እሱን ራሱ በወንጀለኛነት የሚያስቀጣው ስለሆነ ይሄንን ለመርማሪዎች ይነግራል። መርማሪዎቹ አቃቤ ህጉ ይሄንን ባገኘ ጊዜ ለዋይት ሀውስ ይልክና በሚስጥር የተቀዱትን ንግግሮች በሙሉ ይሰጡን ብሎ ማዘዣውን ይልካል። በዛን ጊዜ ፕሬዚደንት ኒክሰን አይ ይህንን ልሰጥ አልችልም፣ ኤግዜክቲቭ ፕሪቪሌጅ የሚሉት ነገር አለ፣ ሚስጢሮች ምናምን ስላሉ እሱን አልሰጥም፣ ግን እንደ አሳጥሬ ሰመሪ የሆነ ነገር ወይም የተጨመቀውን ነገር መስጠትስ እችላለሁ ብለው ለአርቺቦል ኮክስ መልእክት ያስተላልፋሉ። አርቺቦል ኮክስ የዛን ጊዜ ይሄ ህገ ወጥ ነው ለወንጀለኛ ምርመራ ስለምንፈልገው ሁሉንም የተቀዳ ነገር እስካለ ሁሉንም ከዚህ ጋር የተገናኙትን እንፈልጋለን ብሎ ለፕሬዚደንቱ በተናገረ ጊዜ ያኔ ፕሬዚደንቱ ሁለት አቃባቢ ህጎች የራሳቸው የሰየሟቸውን አቃባቢ ህጎች ይህንን ልዩ አቃባቢ ህግ ከስራ እንዲባረር ብለው ይጠይቋቸዋል። እነዚህ አቃባቢ ህጎች ሲነገሩን ሲያዩት እንደ ሄማ ትክክለኛ ነገር አይደለም። ምክንያቱም ልዩ አቃባቢ ህጎ የሚሰራው ህጋዊ ነገር ነው ሕጉን ተከትሎ ነው። በዛ ላይ ደግሞ ወንጀል የሚመረምር ስለሆነ እኛ አናደርግም ሲሉ ፕሬዚደንት ኒክሰን ሌላ አንድ ቦርክ የሚባል የአቃቢ ህግ ነበረ፣ ከነሱ ቦታቸው ነበረ ሶሊሲተር ጀነራል ይልሳል። እሱን ያዝና እነዚህን ሰዎች ሁለቱን አቃቤ ህጎችና ልዩ አቃቤ ህጉን ከስራ እንዲባረሩ ያደርጋሉ። ያኔ ነው ሳተርዴ ናይት ማሳከር የሚል ስም የተሰጠው። በአንድ ቅዳሜ ማታ እንዳሉ አቃቤ ህጉንም ልዩ አቃቤ ህጉንም ደመሰሷቸው፣ ከስራ አባረሯቸው ማለት ነው። ይሄ እንግዲህ ትልቅ ችግር ነበር የፈጠረው። ምክንያቱም ፕሬዚደንት ኒክሰን ይህንን ያደረጉት ለምንድን ነው? ከእንግዲህ አሁን ከፕሬዚደንት ትራምፕ ጋር ያለውን ለማያያዝ እንችላለን። ፕሬዚደንት ኒክሰን ያደረጉት አንደኛው ይሄ ምርመራው የወንጀለኛው ምርመራው በጣም ወደ እሳቸው እየቀረበ በሚሄድበት ጊዜ እና እሳቸው የወንጀለኞቹ መሪ ወይም ወንጀሉ እንዲሰራ ከኋላ ሆነ የጎተጎቱ እና ያንን ወንጀል እንዲካሄድ ከዚያም በኋላ ደግሞ እሳቸው ሰራተኞች በዚህ በተጠየቁ ጊዜ እየዋሹ የምርመራውን ወደኋላ ለማድረግ እና ምርመራውን ለማጨናገፍ በሚሞክሩበት ጊዜ እነዚህ አይነት ነገሮች ችግር በህጉ መሰረት ችግር ይፈጥራሉ። አሁንም ከፕሬዚደንት ትራምፕ ጋር ያለ ይሄ ግንኙነት ምንድን ነው ብንል ኮሚ እንግዲህ የሚመረምሩት ብዙ ነገሮች አሉ። ግን አንደኛው የሩሲያ አሜሪካን ምርጫ ውስጥ ምን አይነት ሚና ተጫውታለች የአሜሪካን ምርጫ ለማጨናገፍ የመሳሰሉትን ነገር ነው። ወደዛ ስለዚህ ይሄ ነገር ምናልባት እንደ ፕሬዚደንት ኒክሰን ጉዳዩ እየተጠጋ ወደ እሳቸው በመጣ ቁጥር አካባቢያቸው ያሉት ለምሳሌ እንደ ጀነራል ፍሊን የሚባሉ መጠን ለምክር ቤቱ ማስረጃ ይሰጣሉ፣ ግን ማስረጃ የሰጠውት እንደገና ለእኔን በወንጀለኛ እንዳያስቀጣኝ ምህረት ነገር እንዲሰጥ ኢሚኒቲ ይባላል ከሰጣችሁኝ ገብቼ በጠቅላላ የሆነውን ነገር በሙሉ በተለይም በሩሲያ ላይ ማዕቀብ እንዳይኖር ከምርጫው በፊት ተነጋግረው ህገወጥ በሆነ መንገድ ምን እንደተናገሩ ግን አልተጠቀሰም። ይህንን ሁሉ ምርመራው ላይ ነው ያለው። ስለዚህ ምናልባት ኮሚ ከስራ የተወገዱት ምርመራቸው ወደ ፕሬዚዳንት ትራምፕ እየተጠጋ ሆነው። ያንን ነገር ለማጨናገፍ እና ምናልባት ነገሩ ወደፊት እንዳገፋ ወይንም እንዲጎተት ለማድረግ እና አንድ ዘዴ ፈጥሮ ብቻ ተጠያቂነቱን ለማስወገድ አይነት ነገር ነው ብለን ነው እንግዲህ፣ ታሪኩ በዚህ ነው የሚመሳሰለው። ወደዛ ጥያቄ እንደገና እመለሳለሁ። ፕሬዚደንት ትራምፕ ስልጣን ከያዙ ገና ሙሉ ስድስት ወር እንኳ አልሞላቸውም ግን በዚህ አጭር ጊዜ ውስጥ ሶስት በከፍተኛ አመራር ላይ ያሉ ባለሥልጣናትን ነው ያለ በቂ ህጋዊ ማስረጃ ከስልጣን ሲያባርሩ ሕጉ ይፈቅዳል። ይህን እስካሁን ያቀረቡት ደግሞ ምንም አይነት በቂ ህጋዊ ማስረጃ የለም፣ ያባረሩበትን ምክንያት የሚደግፍ ለስራው ብቁ አይደሉም ከማለታቸው በቀር ጥሩ ጥያቄ ነው ይሄ ምሱ ከህገ መንግስቱ ጋር የተያያዘ ነው አፖይንትመንት ክሎዝም ይባላል ይህ ምንድን ነው በአሜሪካን ህገ መንግስት የአሜሪካን ከፍተኛ ሹማምንቶች በሚሾሙበት ጊዜ ፕሬዚደንቱ ብቻ አይደለም ማድረግ የሚችለው ሴኔቱ አድቫይስን ከንሰንት ይሉታል፣ ምክርና እሽኝነትን መስጠት አለበት። ስለዚህ ሁለት አይነት የአሜሪካን ከፍተኛ ሹማምንቶች አሉ። አንደኛው እነዚህ ኮንስቲቱሽናል ኦፊሰርስ የሚባሉ ናቸው፣ ወይም ህገ መንግስታዊ ሹማምንቶች ብለን ልንቀይራቸው እንችላለን። አንደኛው ከፍተኛዎቹ ናቸው። የፕሪንስፕል ይባላል። ሄድስ ኦፍ ዲፓርትመንት ወይንም ኤጀንሲዎች ወይንም ዋና የሀገሪቱ መዋቅሮችን የሚመሩ ናቸው። ሌሎቹ ደግሞ ከዛ ከእነሱ በታች አሉ። ስለዚህ እነዚህ የፖለቲካ ተሰያሚዎች የሚባሉት ወይም ፖለቲካል አፖይንትመንት የሚባሉት እነሱ በፕሬዚደንቱ ምርጫ እና ፕሬዚደንቱ የእነሱን ስም ለሴኔቱ ልኮ ሴኔቱ እነሱን ያጸደቀ እንደሆነ ስራውን ይይዛሉ ማለት ነው። እዚህ ላይ የኤፍ ቢአይ ዋና መሪው አንደኛው ከፍተኛ ከሚባሉት ሹማምንቶች ነው እና ይሄ ሹማምንት የሚመረጠው በፕሬዚደንቱ ነው እና በሴኔቱ ነው የሚጸድቀው። የዚህ ሰውዬ ስራ የስራውም ጊዜ ለአስር አመት ነው። እንደዚህ አይነት የፌደራል ኤፍ ቢአይ ዲሬክተር እና ከፍተኛ ሹማምንቶች ሰነቱ አጥልቋቸው ከገቡ በኋላ ስራቸውን ደግሞ የሚቀጥሉትም በፕሬዚደንቱ ተደሳችነት ወይንም ፕሬዚደንቱ እስከፈለጋቸው ድረስ ነው። ካልፈለጋቸው ሊያሰናብታቸው ይችላል። ይሄ ሁለቱም ዲሬክተር ኮሚም እነዛም ሁለቱ የከፍተኛ አቃቤ ሕግ ምክትል አቃቤ ሕጎችንም በዚያው ደረጃ ነው የሚታዩት። Uh, political appointments, and uh, i um... political at the እነሱ ከስራ ለማስወገድ ምንም የሚከለክለው ነገር የለም። ግን ከእሱ ጋር የተያዙ ሌላ ነገሮች አሉ። ለምንድን ነው ከስራ የተባረሩት? ምናልባት ስራቸውን ይሄ ነገር ሌላ ወንጀል ወይንም ሌላ ህገ ወጥ የሆኑ ነገሮች አብረው ከተያዙ እሱ ደግሞ በሌላ መንገድ ይታያል። ለምሳሌ ኢምፒችመንት የሚባል ነገር አለ። ልዩ ልዩ ነገሮች አሉ። ግን ፕሬዚደንቱ ሊሸኛቸው ይችላል ከስራ ቀደም ሲል እንዳጠቀሱት በፕሬዝደንቱ የምርጫ ዘመቻ አስተባባሪዎችና በሩሲያ መካከል ግንኙነት ሊኖር ይችላል ተብሎ ምርመራ ተጀምሯል። በኤፍ ቢአይ በኮንግረስ እና በሴኔቱ የተያዙ ምርመራዎች አሉ። እርግጥ የምርመራው ውጤት ወደ የት እንደሚወስድ አይታወቅም፣ ግን ወደ ትራምፕ ካመራ እጣፈንታቸው ምን ሊሆን ይችላል? እንግዲህ አሁን ትልቁ እኮ ችግር ምንድን ነው? ምንድን ነው የሆነው? ምርመራውም ራሱ እኮ የነው ጭራውና ጭንቅላቱን ለመያዝ አስቸግሯል። ትራምፕ የሚሉት ምንድን ነው ያኮሚንም ከሱም ጋር የተያዙን ጉዳዮች ያደረግኩበት ብሎ ብዙ አይነት የተቃረነ መልስ ነው የሰጡት። አንደኛ፣ ለምሳሌ እኔ ገና ስልጣን በያዝኩበት ጊዜ የኤፍቢአይ ዲሬክተሩን ከስራ ለማባረር ወስኜ ነበር። ግን ስልጣንን ከያዙ በኋላ በሚዲያም በሌላም በኩል ዲሬክተሩን አመስግነዋል። ጥሩ ስራ ሰርተዋል፣ እንደዚህ አድርገዋል፣ ምናምን እና እንደውም ይቆያል የሚል አይነት አስተሳሰብ ነበረ። አሁን ግን የቀየሩት ምክንያት ብዙ የሰጡት ነገር አለ። አንደኛ በሂለሪ ክሊንተን ኢሜል ጉዳይ ላይ የእሷ አንድ ረዳት የነበረች ሰው ነበረች እሷ የኢሜሉን ከመንግስት ሰርቨር ወይም ከመንግስት እንትን ወስዳ ወደ የግል ኮምፒተሯ ላይ አድርጋለች ብሎ ያልተስተካከለ ነገር ኮሚ እንደዚህ አይነት ተናግሯል እና አንደኛው ምክንያት እሱ ነው አሉ። በሁለተኛ ደረጃ ደግሞ ኤፍቢ አይ ራሱ በጣም ተሰራምሷል፣ ለማስተዳደር ችግር አለው። የኤፍቢአይ ሰራተኞች አይደግፉትም፣ የመሳሰሉትን ነገር ይሄ ነው ሌላ ምክንያት አሉ። በሌላ መንገድ ደግሞ እኔ አይደለሁም ከስራ ይባሪ ያልኩት ሌላ ጠቅላይ አቃቤ ሕግ ጥናት አጥንቶ የኤፍቢአይ ዲሬክተሩ ችግር እንዳለበት ለእኔ ሬኮመንዴሽን ወይም አስተያየት ሰጥቶኝ በዛ ላይ ነው እሱም ተመርኩዤ ነው ከስራ ያባረርኳቸው ይላሉ። አሁን ደግሞ ባለፉት ቀናት ውስጥ ያሉት የኤፍቢአይ ዲሬክተር ራሳቸውን ቂን ቂን ያደርጋል ሾ ቦቲንግ ወይም ግራንድ ስታንዲንግ ይሉታል። በቃ ልታይ ልታይ አይነት ነገር ነው። እና በኮንግረስን በቀረቡ ጊዜ በቃ ራሳቸውን ከፍ ከፍ አድርገው አስተዳደሩ እና የትራምፕንም ወደ ታች እያሳዩ ለማድረግ ነው የሞከሩት ነው የሚባለው። ግን ከዋናው ጥያቄ እዚህ ላይ የእሳቸው የኮሚ ከስራ መባረር ከሩሲያ ሚና አሜሪካ ውስጥ የተጫወተችውን የሚጠቅስ ነገር ነው ወይ የሚል ነው። አሁን ዛሬ ጠዋት ላይ ሌላ ምክንያት ብሎ ትራምፕ የጠቀሱት እሱም ነው ምንድን ነው ይሄ እኮ ስለ ሩሲያ እየተባለ እኛም ሀገራችን ምርጫ ውስጥ ገብተው በጠበጡ ወይንም ሊያጨናግፉ ሞከሩ የሚባለው ዝም ብሎ የውሸት ወሬ ነው እና ይህንንም የውሸት ወሬ እንደ የውሸት ምር ወንጀል ምርመራ ስለሚያደርግ ነው ኮሚ አንደኛ ከስራ ያባረርኳቸው ነው የሚለው። ይሄ በጣም አስቸጋሪና አስደንጋጭም ነገር ነው ምክንያቱም የሚጠቁመው ምንድን ነው? አንደኛ ለዚህ ምክንያት የሆነው ሰውየውን ለማባረር ከረሻ ጋር የተገናኘ አንድ ነገር አለ ማለት ነው። ሩሲያ ምን እንዳደረገች እንግዲህ ምርመራው የበለጠ ውጤታማ እየሆነ የሆነ በሚመጣበት ጊዜ ያንን ወደኋላ ኋላ ለመጎተትና ወይንም ከተሻለ ደግሞ ጠቅላላውን ለማቆም፣ በዛ ላይ ደግሞ የምርመራውን አትኩሮ ለማጨናገፍ ለምሳሌ ብዙ ነገሮች አሉ። አንደኛ ሳይበር አታክ የሚሉ በኮምፒውተር እየተጠቀሙ አሜሪካ ውስጥ ያሉትን የፖለቲካ ፓርቲዎች የመሳሰሉትን እየወሰዱ እየሰረቁ፣ ሚስጥር እየበተኑ ህዝቡን ማወናበድ ምናምን አለ ይባላል። በሌላ በኩል ደግሞ ከሩሲያ ሰዎች ጋር ሆነው ሳንክሽንስ ማዕቀቡን ጀነራል ፍሊን አንደኛው ችግራቸው ይሄ ነው። ሄደው በምርጫው ጊዜ እኛ ብንመረጥ ምናልባት ራሽያ ላለው ተጽዕኖ ይቀንሳል ምናምን ጠቅላ ቃል ህገ ወጣ እየሆነ ሀገሪቷን ህግ ማንም ሰው በአሜሪካ ዲፕሎማሲ መብት የሌለው ሰው ሊነጋገር አይችልም። ህጉም እንደዛ ነው የሚለው። በሌላ በኩል ደግሞ ምን አይነት በቢዝነስ በመሳሰሉት ነገር ምን አይነት ግንኙነት እንዳላቸው እነዚህ ነገሮች በሙሉ አሁን ምርመራው ላይ ስለሚቀርቡ ችግሩ አጣብቂኝ ሁኔታ የሆነው ምንድን ነው፣ ይህንን ነገር እንዴት ነው ለቀስ እያለ የሚነድ እሳት ነው እና ያ እሳት ቀስ ብሎ ወደ ዋይት ሀውስ የቀረበ እንደሆነ ዋይት ሀውሱንም ጠቅላላ ሊያነደው ይችላል አይነት ፍርሃት ነው። በዚህም ደግሞ አሁን ብዙ ከዋይት ሀውስ ዋይት ሀውስ ውስጥ የሚሰሩት እዚያ ሰዎች በሚኒስትርም ሆነ በሌላ በኩል ራሳቸውን ለማውጣት እየሞከሩ ነው። ይሄ ነገር መሰረታዊ በሆነ መንገድ ህገ ወጥ ስለሆነ እያንዳንዱ ሰው ተጠያቂነት ሊኖረው ይችላል። ስለዚህ ፕሬዚደንቱንም የሚያማክሩት ሀሳቢም ይሰጡት የፖለቲካ አማካሪም የሚባሉት እነዚህ በሙሉ አሁን ጥያቄ ሲመጣ ምን ብላችሁ ነበረ፣ ምንድን ነው ሚና የተጫወታችሁ ስለሚል እነሱ ራሳቸውን ለማዳን አሁን በየቦታው እየተሯሯጡ ነው ያሉት። ስለዚህ የበለጠ ደግሞ ለዋይት ሀውስ ይሄ ችግር ይፈጥርበታል። ስለዚህ ይሄ ነገር እየባሰ እየባሰ እየመጣ ነው ያለው እና ወዴት እንደሚሄድ በጣም አስቸጋሪ ለመገመት። የቀድሞው የኤፍቢአይ ዳይሬክተር ጄምስ ኮሚ የፊታችን ማክሰኞ እንደገና ሴኔቱ ጸጥታ ጉዳዮች ኮሚቴ ፊት ቀርበው የምስክርነት ቃላቸውን እንዲሰጡ ተጠርተዋል። እና ምን ይጠብቃሉ ከኚህ የመባረራቸውን ዜና እንኳ በቴሌቪዥን ከህዝብ እኩል ከሰሙ የቀድሞ ባለስልጣን፣ እዚህ ላይ መገንዘብ ያለብን ምንድን ነው? አሁን የማክሰኞ የተባለው ክሎዝ ሴሽን ይሉታል ወይንም ክላሲፋይድ ብሪፊንግ ነው የሚባለው። ማለት ምንድን ነው እንደ ተራ ማናቸውም ሰው በቴሌቪዥን የሚታይ አይነት አቀራረብ አይደለም። ስለዚህ ምስጢራዊ ነገሮች ነው የሚነገሩት። ምናልባት በእኔ ግምት በዚህ ክሎዝ ሴሽን ወይንም በተዘጋው ኮሚሽን በኢንተሊጀንስ ኮሚቴ በሚባለው አንዳንድ ነገሮችን ሊያነሱ ይችላሉ። የምገምታቸው አንደኛ ከኮሚ ጋር የተገናኘ ዋናው ነገር የምርመራው ደረጃ ምንድን ነው፣ ምን ላይ ደርሷል? ወደ ዋይት ሀውስ እየቀረበ ነው? ወይም ደግሞ ባተኮር መንገድ የፕሬዚደንቱ ላይ የሚጠቁሙ ነገሮች አሉ። የፕሬዚደንቱ እንደዚህ አይነት ነገሮች ከሩሲያ ጋራ፣ ሌላም ህገ ወጥ የሆኑ መንገድ ነገሮች በቢዝነስ የሚሰሩት ነገር ካለ ስለዚህ የምርመራው ሁኔታ ምን ደረጃ ላይ ነው የሚለውን፣ በእኔ ግምት ከኮሚ መረጃና ማስረጃ ይጠብቃሉ ብዬ እጠብቃለሁ። በሁለተኛ ደረጃ ፕሬዚደንት ትራምፕም ሲናገሩ፣ እኔ እኮ ከዲሬክተር ኮሚ ጋር ሆኜ እራት እየበላም ስንጫወት፣ አይ አንተ በዚህ በወንጀለኛው ምርመራ ላይ ምንም የለህበትም ሌላ ሰዎች ናቸው እንጂ አንተ እኔ ፈጽሞ እንደሌለውበት ነግሮኛል አሉ። በሌላ በኩል ደግሞ ስንሰማ እንደዚህ አይነት ነገር አላልኩም ነው ያሉት። ዲሬክተር ኮሚ አንደኛ ህገወጥ ነው ማለትም አይችሉም። ማን ገባ ማወጣ የሚባለው የምርመራውን ሊያዳከመውና አደጋ ላይ ሊጥለው ስለሚችል መናገር አይችሉም። ስለዚህ ስለ ምንድን ነው የተነጋገራችሁት? ፕሬዚዳንት ፕ የሚሉት ሁለቴ በቴሌፎን ተነጋግረን አንዴ ደግሞ እራት ላይ ቁጭ ብለን ተነጋግረናል። ስለዚህ ኢንቨስቲጌሽኑ ይህን አይነካም ነው። ስለዚህ ምንድነው የተነጋገራችሁት የሚለው እዛ ላይ ደግሞ ጥያቄ የሚያነሱባቸው ይመስለኛል። ሌላ ደግሞ ከጠቅላይ ምክትል አቃቤ ሕጎቹ ጋራ የተገናኙ ነገሮች አሉ። አንደኛ የዋናው አተርኒ ጀነራሉ ጠቅላይ አቃቤ ሕጉ ጀስ ሴሽን የተባሉት ያው ራሳቸውን ከዚህ ነገር አስወግደዋል። ኮንፍሊክት ኦፍ ኢንትረስት ወይንም ራሳቸውም ችግር ስላለባቸው በዚህ ነገር ላይ ከምርመራው ውጭ ነው ያሉት። ግን ከእሳቸው ስር የሚሰሩት ምክትል አቃቤ ሕጎች ፕሬዚዳንት ትራምፕ ያሉት እነሱ በሰጡኝ ምክርና ሬኮመንዴሽን በዛ ምክንያት ነው ይህንን ያደረኩት ብለዋል። እነሱ ደግሞ አንደኛው ሮስቲን የተባለው ለምሳሌ የኤፍቢአይን አጥንቼ ምርመራ አድርጌ የመሳሰሉትን ከዛ በኋላ ምን እንደሆነ ሁኔታው በኤፍቢ አይ ውስጥ አቅርቢ ያለው ነው። ግን ኮሚ ከስራ አይባረሩ አይባረሩ የሚል ነገር አልተናገርኩም ነው። ስለዚህ በኤፍቢ አይ ዲሬክተሩና በ መቃበል ህጎቹ መካከል ምን አይነት ምን አይነት መነጋገር ነበረ? ምን አይነትስ ሀሳብ ተቀያይረዋል? እነዚህ የመሳሰሉት ነገሮች ማክሰኞ ሊነሱ ይችላሉ። ጥብቅ የሆኑ ነገሮች ስለሆኑ ስለዛ የሚነጋገሩ ይመስለኛል። እርስዎ ነገሮችን በጥሞና እንደሚከታተሉ እረዳለሁ። ፕሮፌሰር አለማየሁ እና ይሄ የአሁኑ የዩናይትድ ስቴትስ የፖለቲካ ሁኔታ ወዴት ያመራ ይመስሉታል? ብዙዎች ትራምፕን የሚያዩቸው እንደ አንድ አምባገነን መሪ ነው። እንግዲህ አንዳንዶቹማ ሲናገሩ የአፍሪካ አይነት ዲክቴተር ናቸውም እያሉ ያነሷቸዋል። የትም የመጡ ፈላጭ ቆራጮች አይነት የህግ በላይነትን የማይከተሉ እንደውም አንደኛው ትልቁ ሂስ የቀረበባቸው የዲሬክተር ኮሚን ከስራ ላይ ማውጣት ለአሜሪካ መሰረታዊ የሆነ ሩል ኦፍ ሎ ወይም የህግ በላይነትን የሚጥስና ይሄ ራሱ ከስራ ማስወገድ የሚችል አይነት ጥፋት ነው ነው የሚሉት ምክንያቱም የፌዴራል የህግ አስከባሪ ዲሬክተሩን ነው ከስራ ላይ ያስወገዱት ስለዚህ የህጉ አስከባሪ ታላቁ ህግ አስከባሪ ከስራ ላይ አለ ምክንያት ከተባረሩ ምን ማለት ነው ይሄ ስለዚህ ይሄ ነው ህጉ በስራ ላይ እንዳይውል ህገ መንግስቱን በስራ ላይ እንዳይውል ከማድረግ ምንም የሚለይ ነገር ስለሌለ ትልቅ ችግር ይፈጥራል፣ አይነት ነገር ነው እንግዲህ ትረምፕ እንደ ፑቲን የሆነ ይመስላቸዋል ራሳቸውን። ማለት ፑቲን ፈላጭ ቆራጭ ናቸው፣ እንደፈለጉት ያደርጋሉ። ስለዚህ የአመራር ትምህርት የወሰዱት ከፑቲን ስለሆነ ይሄ የህገ መንግስትን ገደብ የሚያመጣውን በተለይ በአሜሪካን ሀገር የፕሬዚዳንቱ ስልጣኖች በገደብ ስለሚሆኑ ያንን ገደብ አይቀበሉትም፣ ወይንም ላያቁትም ይችላሉ ወይንም እንደ ቁም ነገር ስለማይቆጥሩት ነው ማለት ነው። በዚህም ላይ እንደው ባጭሩ ለማስረዳት በቅርብ ጊዜ ፕሬዚደንቱ ያወጡት አንዳንድ ኤግዜኪቲቭ ወርደር ወይንም ድንጋጌዎች ነበሩ። ያንን ድንጋጌዎች አውጥተው ከተወሰኑ ሀገሮች የውጭ ሰዎች ወደ አሜሪካ እንዳይገቡ በተለይ ደግሞ የተወሰነ ሃይማኖት ያላቸው ስደተኞች እንዳይገቡ የሚል ከህግ ጋር የራቀና ከህገ መንግስቱ ጋር ያልተያዙ ወይም ህገ መንግስቱን የሚቃወሙ ነገሮች በድንጋጌ በኤግዜኪቲቭ ኦርደር ወይም በፕሬዚደንቱ ትዕዛዝ አደርጋለሁ ብለው ያው ፍርድ ቤቶች ቀጥ አድርገው አቁሟቸዋል፣ እንዳይንቀሳቀሱ። ስለዚህ ከዚህ ጋር የተያዘ ነገር መመልከት ያለብን ከህገ መንግስቱ ጋር ቀውስ ይፈጥራል ወይ ነው። ይህም ማለት ምንድን ነው? ለምሳሌ ኮሚ ከስራ የተባረሩበት ምክንያት ሌላ ነገር ከሆነ ለምሳሌ እሳቸውን ከስራ በማባረር ምርመራውን ለማሰናከል ይሄ ኦብስትራክሽን ኦፍ ጃስቲስ ይባላል። እዚህ ሀገር ትልቅ ወንጀል ነው። አንድ ሰው ተገቢ የሆነ ምርመራ በሚካሄድበት ጊዜ ያንን ምርመራ ለመጎተት ወይም ያንን ምርመራ ለማጨናገፍ ወይም ያንን ምርመራ ወደ ሌላ ቦታ እንዲሄድ ማድረግ ራሱ ትልቅ ችግር የሚያመጣና ትልቅ ወንጀል ነው። እንግዲህ አሁን የምንመለከተው ምንድን ነው በኮንግረሱ በኩል ምን አይነት ነገር መልስ ሊመጣ ይችላል ነው። ሁለቱ ምክር ቤቱና ፕሬዚደንቱ በዚህ ነገር ላይ መቃወም ወይንም መፋተግ ከጀመሩ ሕገ መንግስታዊ ቀውስ ወይንም ካንስቲቱሽናል ክራይሲስ አለ ብለን ማየት እንችላለን። ምክር ቤቱ ምን አይነት መልስ ነው ለዚህ የሚሰጠው? ወይም ምርመራው የሚጠይቀኝን ማስረጃዎች አላቀርብም፣ ከኔም ጋር የሚሰሩት ሰዎች ማስረጃ እንዲሰጡ አልፈቅድም። ምክንያቱም የኤግዜክቲቭ ፕሪቪሌጅ የሚባል ነገር አለ። ፕሬዚደንቱ አንዳንድ መረጃዎች መስጠት የለባቸውም ስልጣን አላቸው፣ ላለመስጠት ማለት ነው። ምክንያቱም ስራቸውን በሚሰሩበት ጊዜ አንዳንድ ነገሮች በግልጽ መነጋገር ስላለባቸው እነዚህ ነገሮች በህዝብ ፊት ወጥተው ወይም በሸንጎ ፊት እንዲቀርቡ ስራቸውን የሚያውቃቸው ስለሆነ በዛ ምክንያት አንሰጥም የሚል ነገር አለ። ስለዚህ ከሚጠበቀው ይሄ ነገር ወደፊት ከገፋ ልክ እንደ ዋተር ጌት ጊዜ እንደ ፕሬዚዳንት ኒክሰን ጊዜ ወደ ፍርድ ቤት ይቀርቡና መረጃ የሚጠየቀው ለምርመራ በሰኔቱም ሆነ በኤፍቢአይ በኩል አልሰጥም ካሉ ከገደው እንዲሰጡ በፍርድ ቤት ማዘዣ ከመጣላቸው ያኔ እንግዲህ ትልቅ ህገ መንግስታዊ የሆነ ቀውስና ረብሻ ተፈጠረ ማለት ነው። ያው በዛ ከቀጠለ ያው የፕሬዚደንት ኒክሰን አይነት ችግር ሊመጣ ይችላል። መጨረሻ ይሄ ነገር እየተጠጋ እየተጠጋ በሚመጣበት ጊዜ ፕሬዚደንቱ ያጠፉት ወይንም ወደ ጥፋት የሚመራ ነገር ካለ ኢምፒችመንት ወደሚባለው ነገር ይመጣል። ከዛ በኋላ ያው ትልቅ ቀውስ ተፈጠረ ማለት ነው። ፕሮፌሰር አለማየሁ ገብረ ማርያም በዩናይትድ ስቴትስ የካሊፎርኒያ ስቴት ዩኒቨርሲቲ ሳን ቤርናርዲኖ የፖለቲካ ሳይንስ መምህርና የሕግ ጠበቃ ለጊዜው በጣም አመሰግናለሁ። እኔም አመሰግናለሁ ሰለሞን። መልካም ቀን ለሁላችሁ። ስለናት ምትሬ እሷ እናት ክብሬ እኔ ሳገሬ ኢትዮጵያ ሲል የሰየመውን አልበሙን ባለፈው ሳምንት ያወጣው ቴዎድሮስ ካሳሁን ቴዲ አፍሮ የፊታችን እሁድ ምሽት ከነገ በስቲያ በአሜሪካ ድምፅ አብሮን ያመሻል። ቃለ ምልልስ ይዘናል። የሀገር ህልውና የራስ ህልውና ነው የጋራ ህልውና ነው። በሀገራችን መዳን የምትችለው ኢትዮጵያን እንደ ቀደመው መንፈስ በአንድነት ሆነን በፍጹም ቅንነት ለመቀጠል እና ለማስቀጠል በጋራ ስንጥር ነው። ምክንያቱም ይሄ ቢሆን ደስ ይለኛል የሚባል አይደለም፣ መሆን ያለበት እና የህልውናችን መሰረት ለቀረቡለት ጥያቄዎች ምላሽ ሰጥቷል። ራዲዮናችሁን ክፍት አድርጋችሁ ጠብቆን። በተጨማሪ ዘገባችን ደግሞ ወደ ምስራቅ ኢትዮጵያ ሀረር ይዘናችሁ እንጓዛለን። 就路可偷偷秒白？ የተራረፈውን እስከ ምሳ ምናም የተራረፈን አምሳ ላይ ምናም ያመጣሉ። በቃ ምንም ማረግ አልችልም በአቅሜ በላዩ በዚህ ሰ ምንም ተስፋ የለኝም። እግዚአብሔርን ተስፋ እያረኩ ነው የምኖር። እዛ ሰፈር የድሆች ሰፈር ነው። ምንም ልሌላቸው ትንሽ ትንሽዬ ቤት አለ እዛ ነው የገባነው። በህፃንነት እድሜያቸው በድህነትና በቤተሰብ እጦት ብዙ መከራን የገፉ ለነገ ግን መልካም ተስፋን የሰነቁ

ሁሉንም ከዝግጅቶቻችን ታገኙታላችሁ። ሁሉንም ዝግጅቶቻችን እሁድ፣ ከነገ በስቲያ ምሽት ከዝግጅቶቻችን ታገኛላችሁ። የፕሮግራሙ አዘጋጆች ሰሎሞን አባተና ጽዮን ግርማ አብረናችሁ እናመሻለን። እሁድ ግንቦት ስድስት ከምሽቱ ሦስት ሰዓት ራዲዮናችሁን ከፍታችሁ ጠብቁን። ክቡራትና ክቡራን አድማጮች የምትከታተሉት ከአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በየሳምንቱ ቅዳሜ ከምሽቱ 3 ሰዓት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚተላለፈውን ፕሮግራማችንን ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን የሳምንቱ ምርጥ ምርጥ የእንግሊዝኛ ዜማዎች የሚሰሙበት ቅንብር ነው። አዘጋጅና አቅራቢ ጽዮን ግርማ የሙዚቃ ቃና እንደምንላችሁ አምሽታችኋል። የሙዚቃ ቃና አድማጮች ይህ በየሳምንቱ ቅዳሜ ምሽት ዋሽንግተን ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል እየተዘጋጀ የሚቀርብ የሙዚቃ ቃና ዝግጅት ነው። ጥምርት የእንግሊዝኛ ዜማዎች ይዤ ስቱዲዮ እገኛለሁ። አብሬያቸው የማመሸው ጽዮን ግርማ ነኝ። አብራችሁ Isn't the best place to find a lover, so the bar is where I go. Mm. Me and my friends sat at the table doing shots, tripping fast, and then we talk slow. Mm. We come over and start up a conversation with just me, and trust me, I'll give it a chance. Now, take my hand, stop it and the man on the jukebox, and then we start to dance, and now I'm singing like, "Girl, you know I want your love. Your love was handmade for somebody." She smell like you. Till I play. Mm -hmm. We talk for hours and hours about the sweet and the sour and how your family's doing okay. Mm -hmm. And leaving, getting a taxi, kissing the backseat, tell the driver, make the radio play. And I'm singing, like Girl, you know I want your የሚወቃ ሰው ኤድ ሺረንን ሼፕ ኦፍ ዩ የተሰኘውን ሙዚቃ ነበር ያስደመጥኳችሁ። አስከትዬ የመጋብዛችሁ ዜማ የኔ ምርጫ ነው። በእርግጥ ተከታዩ ዜማ ትዋይላይት የተባለው የቴሌቪዥን ተከታታይ ፊልም ላይ የማጀቢያ ሙዚቃ ሆኖ ተሰርቷል። ነገር ግን ይህን ሙዚቃ ሰሞኑን አንድ ወር ወይም ከሁለት ወር በፊት አንድ ሰርግ ላይ ተጋብዤ ሙሽሪት በአባቷ ክንድ ላይ ተይዛ ወደ ሙሽራው ስትወሰድ ተከፍቶ በድጋሚ ስሰማው በጣም ደስ የሚል ዜማ ሆኖ አገኘሁትና አሁን ደግሞ ቀጣዩ ሳምንት የጾም ፍቺ በመሆኑ ጋብቻችሁን የምትፈጽሙ ካላችሁ ጥቂት ጥቆማ ቢጤ ለመስጠትም ጭምር ነው ይህንን ዘፈን የምጋብዘው። ታውዘንድ ይርስ የተሰኘው የክርስቲና ፔሪ ዜማ ነው። ክርስቲና ፔሪ ዜማ። ሁለት ድምፃውያን በጋራ እየሆኑ ወደሚያቀነቅኗቸው ዜማዎች ነው፤ ዱዌት ይሏቸዋል። ዱዌት ሁለት ድምፃውያን በአንድ ዘፈን ላይ እኩል ተሳትፎ ኖሯቸው የሚያቀነቅኑት ነው። ዱዌት በመሳሪያ ብቻ ለሚቀነባበር ሙዚቃም ያገለግላል። ሁለት ሰዎች በአንድ ፒያኖ ላይ አብረው ሲሰሩ ፒያኖ ዱዌት ይባላል፣ ወይም ፒያኖ ፎር ሃንድስ ይሉታል። ሞዛርት በወጣትነቱ ጊዜ ከእህቱ ማሪያን ጋር በ765 ዓ ም የመጀመሪያውን የዱዌት ስራቸውን አቅርበው እንዳስጀመሩ መረጃዎች ያስረዳሉ እኔ ለዛሬ በቅብብል የተዘፈኑ ዘፈኖችን መራርጫ አለው ማርቪንጌ ና ታሚ ቴርል በ967 ዓ ም ኤንድ ማውንቴን ሃይ ሲሉ ያቀነቀኑ ትልጋብስ river why? Wow. ማርቪን ጌ ና ታሚ ወደ ዶሊ ፓርተን ና ኬን ሮጀርስ በጋራ ወዳቀነቀኑት ዜማ አሻገራለሁ። ዶሊ ና ኬን በጋራ በመሆን በመድረክ ስራዎቻቸው በርካታ ተመልካቾቻቸውና አድናቂዎቻቸውን ሲያስደምሙ የኖሩ ተወዳጅ ድምጻውያን ናቸው። በ983 ዓ ም አይስላንድስ ኢንደስትሪም በማለት ያቀነቀኑትን ተጋበዙ። አይስላንድስ ኢንደስትሪም When I met you, there was peace on earth. I set out to get you with a fine tooth comb. I was soft inside, there was something. አሁን ደግሞ ወደ ሁለት ድምጸ መረዋ እንስት ድምጻውያን ዜማ አልሰዳችሁ ዊትኒ ሁስተንና ማሪያ ኬሪ በጋራ ወዳቀነቀኑት ዜማ። ዊትኒ ና ማሪያ ይሄን ዜማ በጋራ ከማቀንቀናቸው ከስምንት ዓመታት በፊት ዊትኒ በየቀረበችባቸው የቴሌቪዥን ጣቢያዎች ላይ ስለ ማሪያ የምታስበውን ስትጠየቅ ስለ እሷም ምንም አላስብም አስቤም አላውቅም ስትል ለማርያ ደንታ እንደሌላት በመግለጽ ትመልስ ነበር። ከስምንት ዓመታት በኋላ ግን ሁለቱ ድምጻውያን በጋራ ሆነው እየተቀባበሉ ለማቀንቀን በቁ። የልብ ጓደኛሞች እንደሆኑም ይናገሩ ነበር ዊትኒ በሞት እስክታልፍ ድረስ ማርያና ዊትኒ በ1998 ዓ ም ዌን ዩ ብሊቭ ሲሉ ያቀነቀኑትን ተከታዩ ምርጫ ይል አድርገው ዌን ዩ ብሊቭ we pray with no proof anyone could hear in our hearts a hopeful for song we barely understood now we are not afraid Thank okay. ሙዚቃ ምርጫዎቼ ዘና ስትሉ እንዳመሻችሁ ተስፋ አደርጋለሁ። ሴሊን ዲዮን ና አርኬሊን የመጨረሻ ዜማ አድርጌ ልሰናበታችሁ አይ አም ዩር ኤንጀል ይሉናል ሴሊን ዲዮን ና አርኬሊን በ1998 ዓ ም በጋራ ባቀነቀኑት ዜማ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ በሙዚቃ ቃና ዝግጅት አብሬያቸው ያመሻሁት ጽዮን ግርማ ነበርኩ። ሳምንት በሌሎች ምርጥ ምርጥ ዜማዎችን መራርጬ ወደ እናንተ ለማድረስ ቃል እገባለሁ። ለዛሬው በሲሊንዲዮንና ና አር ኬሊ አይ አም ዩር አንጅል ሰናበታችሁ። ደህና ደሩ። ዜና ላሰማችሁ ለሙዚቃ ቃና ዝግጅቷ ጽዮንን አመሰግናለሁኝ። የዓለም የበለጸጉ ዲሞክራሲዎች በፕሬዚደንት ትራምፕ የዓለም የምጣኔ ሀብት አያያዝ ይበልጥ የተመቻቹ ናቸው ሲሉ የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቨን ምኑቺን አመለከቱ። ሰዎች አሁን ከእኔ ጋር ለመነጋገር ፕሬዚደንታችንን ለመስማትና የምጣኔ ሀብት መልእክታችንን ለማዳመጥ የተሻለ እድል ስላላቸው ዛሬ ይበልጥ ምቾት ይሰማቸዋል ሲሉ ሚኒስትሩ የተናገሩት ጣሊያናዊቱ ከተማ ባሪ ላይ ከሰባቱ በኢንዱስትሪ የበለጸጉ ሀገሮች የገንዘብ ሚኒስትሮች ጋር ላለፉት ሁለት ቀናት በተካሄደ ስብሰባ ላይ ከተሳተፉ በኋላ ነው። የፕሬዚደንት ትራምፕ እቅድ የዩናይትድ ስቴትስን ምጣኔ ሀብት ወደ መከላከል የሚወስድ ነው የሚል ሐሳብ ያላቸው የቡድን ሰባት አገሮች ባለሥልጣናት ይህ ፖሊሲና ውጤቱ የባንክ ማሻሻያ እርምጃዎችና የአየር ንብረት ለውጥ መቋቋሚያ እንቅስቃሴዎችን በሚመለከቱ ጉዳዮች ላይ ዓለምን ወደ ኋላ ይጎትታል ሲሉ እንደሚሰጉ ይናገራሉ። የጂ ሰባት አባል ሀገሮች እንግሊዝ፣ ካናዳ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ጃፓንና ዩናይትድ ስቴትስ ናቸው። ማዕከላዊ ሶማሊያ ውስጥ በጎሳዎች መካከል ዛሬ በተካሄደ ውጊያ ቢያንስ ስድስት ሰው ተገድሎ ዘጠኝ መቁሰላቸውን የጋልጋዶድ ክልል ገዢ ለቪኦኤ አስታውቀዋል። የሶሪያ ጦር ምስራቅ አሌፖ ውስጥ በእስላማዊ መንግሥት ቡድን ተይዞ የቆየ የጃራን አየር ኃይል መደብ ዛሬ አስለቅቆ ያዘ። የማጠቃለያ ዜናው ይኸው ነበር። ከርቲስ ባይንም ቴክኒሻኑ ነበር። እንዲሁም እኔ ዜናውን ያሰማዋችሁ ሰሎሞን አባተ ነኝ። ጤና ይስጥልኝ። መልካም ምሽት። የአሜሪካ ድምጽ ራዲዮ በየሳምንቱ ቅዳሜ ከምሽቱ 3 ሰዓት እስከ አራት ሰዓት በ19፣ 22ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም እዚህ ላይ ፈጸመ። ከቴክኒክ አቀናባሪ ንጉሡ ታምሬ ጋር አስተናጋጃችሁ አሉላ ከበደ በዚሁ ይሰናበታለሁ። ነገ እሁድ ከምሽቱ 3 ሰዓት ላይ ከልዩ ልዩ ቅንብሮች ጋር እንጠብቃችኋለን። እስከዚያው ሰላም፣ ደህን አደሩ።